የነበራችሁ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቤ መሰናዶ ጀምሯል። ባለፈው ሳምንት ማገባደጃ ላይ በዚህ በዩናይትድ ስቴትስ የተለያዩ ኢትዮጵያውያንን ያሳተፉና ማዕከል ያደረጉ መሰናዶዎች ተሰናድተው ነበር። በስፍራው ተገኝተናል። ምረል ነገር ሦስታችንም የተለያየ ግሩፕ ላይ ያሳለፍናቸው ጊዜያቶች ስለነበሩ ብዙ ማነ ስያወ እያችንና የተለያየ አብሮ የመሳሰል ድር ነበረ እና ከዚህ ዓለም ድም ጠቅሞናል ብዬ አስባለሁ። የተመለከታችኋቸው ወይም የሰማችኋቸው በኢትዮጵያ የሚገኙ የሙዚቃ ቡድኖች ናቸው። እነሱንም በተመለከተ ዘገባለን እንዲሁም ደግሞ ሌሎች ዓለም አቀፍ ጥንቅሮችም ይኖሩናል። የደንገር ደግሞ የምሽቱን መሰናዶ በመምራት ብርሃን ኃይሉ በድምፅና ምስል ምህንድስና ከመላው የአሜሪካ ድምፅ የዲጂታል ና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ታላቁ የአፍሪካ ሩጫ በሚል መጠሪያ የሚታወቀው ስፖርታዊ ክንውን ጥቅምት 3 ቀን 2016 ዓ ም ለአምስተኛ ጊዜ በቨርጂኒያ ግዛት አሌክዛንድሪያ ከተማ ተደርጓል ኖቫ ኮኔክሽን በተሰኘው ተቋም ና ባስተባበረው በዚህ ክንውን ላይ በርከት ያሉ ትውልደ ኢትዮጵያውያን አፍሪካውያን ና የሌሎች ሀገራት ዜጎችም ተሳታፊ ሆነዋል ከስድስት አስርት ዓመታት በላይ የአትሌቲክስ አለም ጀግኖችን ያፈለቀችው አፍሪካ ተወላጆች በስፖርት ለማስተባበር ለቀደሙት የአትሌቲክስ ባለውለታዎች ደግሞ ደግሞ ክብርን ለመስጠት የወጠነው መርሃ ግብሩ ሰብአዊ ተልእኮዎችን፣ ሰላምና አንድነትን የሚያበረታቱ ተያያዥ እንቅስቃሴዎችን በማድረግ ይታወቃል። የዘንድሮውን ክንውን በተመለከተ ሀብታሙ ስዩም ቀጣዩን አጠናቅሯል። ቀዝቃዛው አየርና የማያቋርጥ የሚመስለው ካፊያ ብዙ ሰዎችን ከቤት የመውጣት ፍላጎት ፈትኖ ይሆናል። በዚህ ቅዳሜ ማለዳ በአሌክሳንድሪያና ዋሽንግተን ዲሲ ከተማ ድንበር ላይ የተገናኙት ትውልድ ኢትዮጵያንና የሌላ ሀገር ዜጎች ግን እጅ ለመስጠት የሻቱ አይመስሉ። ብርዱን በአካላዊ እንቅስቃሴ፣ ካፊያውን በአብሮነት ይመክቱት ይዘዋል። ይህ ዓመታዊው የትውልድ ኢትዮጵያውያኑ መገናኛ ስፖርታዊ ክንውን ታላቁ የአፍሪካ ሩጫ ይሰኛል። ዘንድሮ ለአምስተኛ ጊዜ የተደረገ ነው። የአምስት ኪሎሜትር ርቀትን በሩጫ ማካለል የሚጠይቀው ይህ ክንውን ከስፖርታዊ ፉክክር ያለፈ ዓላማ ስለመሰነቁ ያዘጋጁ ኖቫ ኮኔክሽን ድርጅት ኃላፊ ከሆኑት ዶክተር ጋሻው አብዛ ሰምተናል። እንደምታውቀው ሁልጊዜ ጊዜ ሶስት ዓላማ ይዘን ነው ኖቫ ኮኔክሽን እንደ ድርጅት የሚንቀሳቀሰው የመጀመሪያው ኢትዮጵያ ብሎም አፍሪካ በምንታወቅበት የአትሌቲክስ መንደር እንደ መድረክ ተጠቅመን ማህበረሰባችን እንደ ዲያስፖራውን ለማገናኘት ነው። እንዳየው ብርቅያ አትሌቶቻችን እየመጡ ማህበረሰቡን እዚህ ዓመት እዚህ ሀገር ብዙ ዓመት ላይ ኖረ ሊሆን ይችላል ሰላሳ ሀያ አስር ዓመት የቆየ ወይም ደግሞ ልጆቻቸው ትውልደ ኢትዮጵያ በተለያየ አጋጣሚ ያለሄዱ ሊሆን ይችላሉ እነሱን ለማገናኘት ነው። ሁለተኛ ዘንድሮ የበለጠ መስራት የሚቀጥለው የምንሰራበት ከባህላችን ጋር የበለጠ ለማቀራረብ የበኩላችንን አስተዋጽኦ ለማድረግ ነው። በሶስተኛነት ደግሞ በማህበረሰባችን ዘንድ ሁሉ አስተዋጽኦ ያበረከቱ አስተዋጽኦ ያደረጉ ወንድሞቻችን እህቶቻችንን የምንዘክርበት የምናመሰግንበት ዝግጅት ነው የሚሆነው። ዶክተር ጋሻው መሰሉ ስፖርታዊ መድረክ በወጣት አትሌቶችና አትሌቲክስ ወዳጆች ዘንድ ስለሚተወው መልካም አሻራም ቀጣዩም ብለዋል። ትልቅ ተመታ ነው። ስፖርት ማለት መድረክ ነው። መድረክ ማለት አትሌት ትሬን ቢያደርግም እንደዚህ አይነት መድረክ ላይ ልምድ ወስዶ ተለማምዶ ተወዳሎ ራሱ ፐርፎርመንሱን ወይም ደግሞ ያለውን ችሎታ ካለ ብቃቱ ማወቅ አይችልም እ እነዚህ አይነት ዝግጅቶች በዛ ረገድ ከፍተኛ አስተዋጽኦ ያደርጋሉ። ወደፊትም ደግሞ እኛ ስንሰፋና ስናድግ ኢትዮጵያ ውስጥም ያለው ታዳጊ አትሌቶችን እያመጣን መድረኩን ለእነሱ የምንከፍትበት አጋጣሚ ነው። የብዙ ጀግና አትሌቶች መፍለቂያ ከሆነችው ኢትዮጵያ ጋር የሚዛመዱት አብዛኛዎቹ ተሳታፊዎች የሚያደንቋቸውን አትሌቶችን ብርታት እነሱም ስለመውረሳቸው የሚፈትሹበት ሰዓት ደርሷል። የሩጫው ማስጀመሪያ ጥሩምባ እነሆ ተሰማ። ተወዳዳሪዎች የውድድሩ ማጠናቀቂያ መስመር ላይ እስኪደርሱ ጥቂት ደቂቃዎች አሉ። ማህበረሰብ አገዝ ተቋሞቻቸውን ለማስተዋወቅ ብሎም አብሮነታቸውን ለመግለጽ በዚያው ስፍራ ከተገኙት ጋር ለመጫወት አፍታግኝተናል ተወዳጇ ድምፃዊት ቻች ታደሰ። ሩጫው ሰው የመገናኘት ብቻ ሳይሆን ከበዚህ ውስጥ ደግሞ ብዙ ትውልድን መርዳት ምን ማስተማር የምንችልበት መንገድ እየተከፈተልን ነው። ለእኔ እስፔሻሊ ይህንን ተጠቅሜ ብዙ ኢትዮጵያኖች ለምሰራው ሶርቱ ሰ ሰክሰስ የሚል የኤጁኬሽን ፕላትፎርም ጀምረናል። በኦንላይን እናስተምራለን። ኢትዮጵያ ና ኮሌጅ ወደ ኮሌጅ ፕሪፔር እያደረግን ነው ልጆችን ምክንያቱም አሁን አይተሃል። እንግዲህ ከብዙ ከ800 ሺህ ስንት ትውልድ ወጣት እንደወደቀ ማለት ነው። ስለዚህ እኛም በተቻለበት ብዙ ሳይሆን ነው ምለ አንድ ፐርሰንት እንኳን መርዳት ከቻለ የተሻለ ትውልድ እናፈጥራለን ብለን ነው። ስለዚህ ይህንን ፕላትፎርም ተጠቅሜ እኔም እሱ ሰጥቶኝ ይህንን እድሉን አብረን ሆነን ሬዝ እያደረግን ነው። ዛሬ ስለ የተገኘሁትም አንዱ በዚህ ምክንያት ነው። ድምፃዊትና በበጎ ተግባራት ውስጥ ንቁ ተሳታፊ የሆነችው ቻቺ ታደሰ ትውልደ ኢትዮጵያውያንን በትምህርት መስክ እንዲሳካላቸው ስለምታደርጋቸው እንቅስቃሴዎች በሰፊው እንመለሳለን። አሁን ግን ወደ ውድድሩ እንመለስ። ቀዳሚዎቹ ተወዳዳሪዎች እየገቡ ነው። በዘንድሮ ውድድር በህፃናት ሴቶች አርሴ ማጸጋዬ፣ አሜን ጥላሁንና የአብስራ ዘውደይ ከአንደኛ እስከ ሦስተኛ በመውጣት አሸናፊ ሆኗል። በሕፃናት ወንዶች ምድብ ዮናታን ዳዊት፣ ናታን ቢንያምና አህዱ ተሾመ ተከታትለው በመግባት ባለ ድል ሁኗል። በአዋቂ ሴቶች መሠረት ደሳለኝ፣ ቃል ኪዳን አዲሴና ማርታ መኮንን የአምስተኛው የታላቁ አፍሪካ ሩጫ አሸናፊ መሆናቸው ሲበሰር በወንዶች ደስታ ኦታ፣ ሚሊዮን ኃይሉና አሸናፊ ከተማ ከአንደኛ እስከ ሶስተኛ ደረጃም ተቆናተዋል። በወንዶቹ ምድብ አሸናፊ የሆነው ደስታ ኦቶ ስለ ውድድሩ ሀሳቡን አጋርቶናል። ጥሩ ሁግር ነው የነበረው። ደስ ይላል። ይህን ውድድር ለማምጣት ችያለው። ውድድሩ በጣም ደስ ይላል። ከዚህ በፊት የተወዳደርክባቸው ዓለም አቀፍ መድረኮች አሉ? የተወዳደርክባቸው ነገር አዎ አልፎ አልፎ ያው በቅርብ ነው። እኔ ራሴ ወደ ውጭ ማውጣት የጀመርኩት አልቆየም፣ ገና ያው ወደ ውጭ ገና ነው ማውጣት ላይ ነው ያለው። የወደፊቱ እቅድህ ምንድን ነው? እቅዱ እግዚአብሔር ከረዳን ትልቅ ውድድር ላይ ትልቅ መድረክ ላይ ሰርቼ ትልቅ መድረክ ላይ መሳተፍ ነው የምፈልገው። የአምስት ኪሎ ሜትሩን ውድድር ካጠናቀቁት መካከል አንዷ ከሪሽመንድ የመጣችው ትዕግስት ናት። ስለ ውድድሩ በአጠቃላይ ስለ ስፖርታዊ ክንውኑ ቀጣዩን ብላለች አንደኛ ኢትዮጵያውያናችን በአንድ ላይ ያገናኛል። እንደገና ደግሞ የምንሮጠው ለጥሩ ኮዝ ቻሪቲ በመርዳት ነው። የሕፃናትን ዌልቢንግ ሳፖርት የሚያደርግ ቻሪቲ ነው እና መሰባሰቤን ለጥሩ ኮዝ መሮጤን ደግፈዋለሁ። በዛ ምክንያት ነው የመጣሁት። አዎ ትንሽ ልምምድ አድርጊያለሁ። ሩጫው ትንሽ ዝናብ ቢጀምርም በጣም ደስ የሚል ሁላችን የአባረታታን ሁላችንም ሮጠናል። በጣም ደስ የሚል ጊዜ ነው። በዚህ ውድድር መካከልና ማብቂያ ላይ ኢትዮጵያ ውስጥ በተለይም በአማራ ክልል ውስጥ እየተፈጸሙ ናቸው ያሏቸውን ሰብአዊ ጥሰቶች ትኩረት ያገኙ ዘንድ ድምፃቸውን ያሰሙ ተሳታፊዎችን አይተናል። ከስድስት አስርት ዓመታት በላይ የአትሌቲክስ ዓለም ጀግኖችን ያፈለቀችውን አፍሪካ ተወላጆች በስፖርት ለማስተሳሰር ለቀደሙት የአትሌቲክስ ባለውለታዎች ክብር ለመስጠት የወጠነው መርሃ ግብሩ ሰብአዊ ተልእኮዎችን፣ ሰላምና አንድነትን በሚያበረታቱ ተያያዥ እንቅስቃሴዎቹ ይታወቃል። ከእነዚህ መካከል አንዱ የሆነው ዝግጅቱን ያስተባበረው ኖቫ ኮኔክሽን የሀገርና የሕዝብ ባለውለታዎችን የሚያከብርበት የተጽዕኖ ፈጣሪዎች ሽልማት ይጠቀሳል። የዘንድሮው ስነ ስርዓት በውድድሩ ማግስት ተከናውኗል። ስለ ሽልማቱና ተያያዥ ጉዳዮች በቀጣይ ዘገባ እንመለሳለን። ለአሜሪካ ድምፅ ሀብታሙ ስዩም፣ ዋሽንግተን ዲሲ ደግሞ ወደ ኒውዮርክ ነው የምናቀነው። ከአውሮፓውያኑ 2006 አንስቶ በተጀመረው የኮሚክኮን መጽሐፍ ደራሲያን፣ የፈጠራ ባለሙያዎችና አንባቢያን የሚገናኙበት የኮሚክ ኮኔክት ፌስቲቫል ባለፈው ሳምንት ማብቂያ ላይ በኒውዮርክ ተካሂዷል። የኮሚክ መጽሐፍት አድናቂዎች የሚወዷቸውን ገጸ ባህሪያት አልባሳት በመልበስ ና ተጨማሪ ለመግዛት ወደ ታዋቂ የኒውዮርክ ከተማ ኮሚክኮን ትዕይንት ጎርፈዋል። አንዳንዶችም በጥበብ ስራዎች ላይ ኢንቨስት እያደረጉ ይገኛሉ። አሮን ራንን ያጠናቀረው ዘገባ እንደሚከተል ይቀርባል ይገባል። ከ200 ሺህ በላይ በሚሆኑና በሚወዷቸው ገጻ ባህሪያት አለባበሶች ያጌጡ የኮሚክ መጽሐፍት አፍቃሪያን። ባለፈው ሳምንት ማብቂያ ላይ በኒውዮርክ ከተማ ጃቪትስ ማዕከል ሲያቀኑ ታይተዋል። ዩኪ ክሪስ፣ አሌክስ አልሜራ እና ናታሻ ጃቭሎንስኪ የኮሚክ ኮን ተሳታፊዎች ናቸው። ኮሚኮን ፌስቲቫሉን ወዷዋለሁ። በልዩ መልክ የተዘጋጁ ኮሚኮችን ማየትና ተሞክሮው ራሱ ደስ ይለኛል። ኤሌክትሪክ ብዙ ኃይል ነው። የሰዎችን ጉልበት ትወስዳለህ። እዚህ መጥተህ በፍንደቃው መደሰት ነው። እዚህ ያለው ነገር አካታች ነው ብዬ አስባለሁ። ተመሳሳይ ፍቅር ያላቸው ሰዎች በጋራ በመሆን የሚወዱትን ነገር አብረው የሚያከብሩበት ጥሩ ስፍራ ነው። አዳዲስና በፈጠራ የተሞሉ ሰፊ አማራጭ ያላቸው ኮሚኮች እንዲሁም ደግሞ የተለያዩ አለባበሶች የመሰናዶው ድምቀት ሲሆኑ፣ የጥንት የኮሚክ መጽሐፎች እና በሚሊዮን የሚቆጠሩ የዋጋ ተመኖችም ታይተዋል። ቪንሰንት ዙርሎዞ የኮሚክ ኮኔክት ወይም ደግሞ ኮሚኮኔክት የተሰኘው ፌስቲቫል ፕሬዚዳንት ናቸው። ወደ ኮሚክ ኮን ስትሄዱ ደማቅና የሚያበሩትን ነገሮች በሙሉ ታያላችሁ። ሁሉንም አጋር ተዋንያን፣ የሆሊውድ ኮከቦችና ዋናውን ማዕከል ያሉ ሲሆን ታሪካዊ የሆኑ የኮሚክ መጽሐፎችን ነው የምናያቸው። እዚህ ሚሊዮን ዶላሮችን የሚያወጡ ብዙ የመጽሐፍት ድርድሮች ታያላችሁ። ዝርዝሩ የአንዳንድ መጽሐፍት ዋጋ ከአልማዝ የላቀን ይላሉ። This one right here is by Bob Kane from DC Comics from 1939. እዚህ ጋር ያለው ከጎርጎሮሲያኑ 1939 የዲሲ ኮሚክ ባብ ኬን የተሰራውና ለመጀመሪያው ጊዜ ባትማን በኮሚክ መጽሐፎች ላይ የታየበት ነው። ይህ የኮሚክ መጽሐፍ አሁን ባለበት ሁኔታ 4000 ዶላር ያወጣል። የማርቨል ኮሚክ ቀዳሚ ተወዳጅ ነው። ይሄ ኮፒ በዓለም ላይ ካሉት ሁሉ ምርጡ ቅጂ ነው ይሄ ደግሞ 3 ሚሊዮን ዶላር ያወጣል። በአውሮፓውያኑ 2022 ሄሪቴጅ የተሰኘው የኮሚኮን ጥበብ የጨረታ ቤት ከ195 ሚሊዮን ዶላር ያለፈ ሽያጮችን መዝግቧል። ይህም ከቀደሙት ዓመታት በሰባት በመቶ የላቀ ነው። የድረገጽ ሽያጭ አውታሮችም የገበያውን አቅም በመረዳት በቦታው የተገኙ ሲሆን ኢቤይ የተሰኘው አውታርም ጉልህ የሆነ ተሳትፎ ሲያደርግ ታይቷል። ኮሚክ books fit መጽሐፎች የአንዳንድ ሰዎች መዋለ ንዋይ አቅም ውስጥ አሉ። እነሱ ከአክሲዮኖችና ከቦንድ ገበያዎችና ከከበሩ ማዕድናት ውጪ ያሉ የአማራጭ ኢንቨስትመንቶችን ይፈልጋሉ። የሆነ የሚወዱት ነገር ይፈልጋሉ። እናም ስለ ኮሚክ መጽሐፍት ፍቅር አላቸው። በድረገጽ ላይ ነጠላ ሽያጮችን የሚያደርጉ ቸርቻሪዎችም ኢቤይ በኮሚኮን መርሃ ግብር ላይ ያለውን ተሳትፎው ልብ ብለዋል ሻጭም የሆኑ ገዥ የዘንድሮ የኮሚኮን ፌስቲቫል ለየት ያለ ታዳሚዎችና እንዲሁም ሰዎች ለጥበብ ያላቸው ፍቅር ከአለት የጠነከረ መሆኑ የታየበት ነው ታዲያ ማን ያውቃል ዛሬ የሚገዙት የኮሚክ መጽሐፍ ነገ በወድ ዋጋ ሊሸጥ ይችል ይሆናል መሰናደው ጋቢና ቪ ነው። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው ጥንቅራችን ይቀጥላል። አስተያየቱ ጥያቄ ቢኖራችሁ የቪ አማሪክ የፌስቡክ ገጽ ላይ ለጋቢና ቪ እያላችሁ አድርሱን። በመቀጠል ደግሞ ሶስት ቀልብ ሳቢ ወጣት ሙዚቀኞች እንዲሁም ደግሞ የጥሞናና መነቃቃት ምንጮችን እናስተዋውቃቸዋለን። ዳልሴት የሶስት ወጣት የሙዚቃ ባለሙያዎች ቡድን ነው። አባላቱ በልዩ ሁኔታ በሚጫወቷቸው የትንፋሽና የክር የሙዚቃ መሳሪያዎች የብዙዎችን ቀልብ ገዝተዋል። በማህበረሰብ አገዝ መድረኮችም ላይ እየተገኙ የሚያቀርቧቸው ትርኢቶችና የበጎ ፈቃድ አገልግሎቶች የወጣቶች የንቃት ምንጭ እየሆኑ ይገኛሉ። ሀብታሙ ስዩም ባለፈው ሳምንት ማገባደጃ ላይ አግኝቶ አነጋግሯቸዋል። አመሰግናለሁ። ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ የዳልሴት ባንድ መስራቾች አባላቶች ናችሁ። በአሜሪካ ድምፅ አድማጮችና ተመልካቾች ስም እንግዳይ ለመሆን ስለፈቀዳችሁ በእጅጉ አመሰግናለሁ። አስቀድሜ ከመጠሪያችሁን ጀምር፣ ለየት ያለ መጠሪያ ነው። ዳልሴት ምን ማለት ነው? እንዴትስ ተቋቋማችሁ? እንድትቋቋሙ ምክንያት የሆኗችሁ ጉዳዮች ምንድናቸው? የሚለውን አንዳችሁ በመጀመሪያ ንገሩኝ። ዳልሴት የሚለው ስም እንግዲህ አሳይነንት ተሰጥቶን ነበረ ስም እንድናወጣ። በዛ መሀል ያው ዳልሴት የሚለውን አገኘው ሰርቻ፣ ትርጉሙን ሳይ ጣፋጭ፣ ደስ የሚል ለማየትም ለመስማትም ለመዳሰስ ሚብን ደስ የሚል ጥሩ የሆነ ነገር የሚል ሚኒንግን ያገኘውትና እሱ ቢሆን ሞር ከኛ ጋር ካለው ሙዚቃ ጋር ኮምቢኔሽኑ አዲስ ነው። የአኩስቲክ መሳሪያ ነው። ሲሰማም እንትን የሚከብድ አይደለም፣ ጩኸት የሌለው ነው እና እሱን ይገልጻል በሚል በርስ ድንቅ መጠሪያ ነው። እንደ ቡድን እንድትሰባሰቡ ምክንያት የሆኗቸው ጉዳዮች ምንድን ናቸው? ሶስታችንም የተለያየ የሙዚቃዎት ውስጥ ግሩፕ ውስጥ በአንድ ውስጥ ሰርተናት እና እንዳጋጣሚ አብረን የምንሰራበት አጋጣሚዎች ከካርሎ ጋር ተፈጠሩ እንዲሁ ለስራም ባይሆን ፍሬድሺፕ ፓርክ ታቆሎለ እዛ ሄደን ከካርሎ ጋር እንሰራ ነበር። ዝም የራሳችን ፕሮግራም አርባር ማለት ነው የአንድነት ተዋውበቅ በደንብ እድሉን ሰጠን። ከዛ መሳይም እዛ ግሩፕ ላይ የኛ ስብስብ ላይ እንግዲህ ጆይን አደረገች ማለት ነው እና ሶስት ሆንን። ለምን ግሩፕ አናደርገው የሚል ነገር ወደ አንድ እናሳድገው ያለው መሳሪያችን የሚጣጣም ነው። ድምፁ አብሮ የሚሄድ ነው። ሶፍት ነው። ከካርሎ ድምፅ ጋራ ማሪሽ የሆነ ከለር ፈጠራል እና ለምን አናደርገውም በሚል ወደ አራት ወር እንደዚህ ገደም የሆነ መሰረት ነው። ያው በአራት ወር ውስጥ ያው ብዙ ነገሮችን ብዙ ቦታዎች ሰርተናል እንዲሁም ብዙ ቪዲዮዎችንም እንደዚሁ ላይቀናል። ኢትዮጵያ ውስጥ በርካታ ባንዶች አሉ፣ የየራሳቸው ቀለም ይኖራቸዋል። የእናንተን ቀለም ለየት ያደረገው ነገር ምንድን ነው? በተለያዩ መድረኮች በተለያዩ ቦታዎች ተደጋግማችሁ እንድትጋበዙ በማህበራዊ መገናኛዎች ላይም ብዙ ሰዎች የሚከተሏችሁ ናቸዋል እና ለዚያ በቃን ምክንያቱ ምንድን ነው ብላችሁ ታስባላችሁ? ልዩ ቀለማችሁ ምንድን ነው? ብዙ ባንዶች አሉ ከተማው ላይ እንዳልከው እና ስንለየውኛ አሁን እንደ ሙዚቀኞች የከተፋ ስራ እና የትክክለኛ ሙዚቃ ተጠንቶ በራሳችን አቀነባብረን የምንሰራው ሙዚቃ አለ እና ከዛ ከከተፋው ሙድ ወጥተን? የራሳችንን ዩኒክ የሆነ ሳውንድ ለማውጣት እየሞከርን ስለሆነ ይመስለኛል። በራሳችን መንገድ ተርጉመናቸው አጥንተን አሁን ባለን ይዞታ በሳምንት ሁለቴ ተገናኝተን እናጠናለን። ስክነት በተሞላበት ሁኔታ ውስጥ ጊዜ ማሳለፍ የሚፈልግ ሰው ይመርጠናል የሚል አይነት ስሜት ያለው ነው። እንግዲህ ዌብሳይታችሁ ላይ ያየሁት፣ በተለያዩ መድረኮች ዝግጅቶቻችሁን አቅርባችኋል። በግልም በተቋማት በተዘጋጁ መድረኮች ላይ ዝግጅታችሁን አቅርባችሁ ተመልክቻለሁ። ከዚህ በተጨማሪ ደግሞ የበጎ አድራጎት ክንውኖች ላይ ትምህርት ቤቶች ላይም ስራዎቻችሁን ታቀርባላችሁ። በእነዚህ መድረኮች ላይ ማቅረባችሁ ያለው ትርፍ ምንድን ነው? በጣም ኢንተረስቲንግ ነገር ነው። እኔ በግል ፐርሰናልም ብዚይነት መሳፈር ሙዚቃ ማቅረብ ደስ የሚል እንደ ቢዝነስም እንደምንጠቀሙሉ ሙዚቃን ለሰዎች ጋር እንደዚህ በጓራቡት ስራም ሊሆን ይችላል። ሀሳብ ሼር ማድረግ ይችላል። አሁን ፍሬንድሺፕ ስንጫወት ክፍያ ኖሮ ምናምን ተከፍሎ ምናምን ፓርክ ውስጥ እንሰራ ደስ ያለን ስሜት ያለንን ፍቅር ያለንን ለሙዚቃ ያለን ነገር እዛ ላይ እናሳያለን። ሰው ደግሞ እዛ ያለውን ሰው ያዳምጠናል፣ ሼር እናደርጋለን። ስለዚህ ሙዚቀኛ መጀመሪያ ቢሄድ ኖሮ ይገባል ብዬ አስባለሁ። ከዛ ደግሞ ወደ ቢዝነስ ነገሩን ማሳደግ ይቻላል። ፍቅር ያለው ሰው ውስጡ ለሙዚቃ ስሜት ያለው ሰው ከዚህ ነው የሚጀምረው ብዬ ማሰብ እና በጎ አድራጎት የምታደርገው ነገር በጣም ትልቅ መንፈሳ ይርዳታል። እንደገና ደግሞ ለእነሱም በሙዚቃ መሳሪያዎቻችን ለነሱ ግብዛ የሚነስም እንደ ሕክምና የሚሆን ነገር ነው የምንሰጣቸው እና ለነሱ የሚፈጥረው ነገር ቀላል አይደለም። ያሉ ነገር እንዳለው ሆኖ አንድ ዝግጅት ላይ የሰይፉ ፋንታውን ሾ ላይ በዐለታ የተሳተፍ ነው ዝግጅት ነበር ነው ጎዳና ላይ በጣም ትልቅ ተሰጦ ያላቸው ልጆች አሉ እና ሄደን እኛ አሁን ከነሱ ጋር ሙዚቃ ስንሰራ ወይ ሲዘፍኑ ከኛ ጋር ሆነው ይሄ ተሰጦ ዝም ብሎ እንዳልሆነ የሚረዱ ይመስለኛል። ያ ተስፋ ይሰጣቸዋል። አንድ ቀን ሙዚቀኛ ሆኜ እንደዚህ ልሆን እችላለሁ፣ እንደዚህ ልሰራ እችላለሁ የሚልሆን እምነትም የሚያሳደርባቸው ይመስለኛል። ብቻችሁን እመለከታለሁ። የጋራ መግባባታችሁ አንዳችሁ ለአንዳችሁ ያለው ስሜት መልካም እንደሆነ የሚያሳይ ነው። በቡድን መስራት የራሱ መልካም አጋጣሚዎች እንዳሉት ሆኖ አብሮ ደግሞ ፈተናዎችም ያሉት ይመስለኛል። የተለያዩ ሰዎችን ስሜት ማስታረቅ እና አንድ ወጥ ነገር ይዞ ለመጓዝ የራሱ ፈተናዎች ያሉ ይመስለኛል። በእስካሁን ሂደታችሁ የፈተኗችሁ ጉዳዮች ምንድን ናቸው? እዚህ ድረስስ እንድንጓዝ ምክንያቱ ሆኗል፣ አብቅቶናል የምትሉት የመጣጣም ምክንያቱ ምንድን ነው? አሁን የጥናት ጊዜ አለን። በሳምንት ሁለት ቀን ተብሏልና እሱን ሰዓት በአግባቡ ለመጠቀም እየሞከርን ነው። ማስቸግረውን ይመኝ እንደው ማለት እንትን ነው። ፍሌክሲብል ነው። አንዳንዴ ፍሌክሲብል እንሆናለን፣ እንነጋገራለን። ኤግዛክት በወጣነው ፕሮግራም ሁልጊዜ ሊሆን አይችልም። የወጣነውን ፕሮግራም ግን በጣም አስቸጋሪ ሁኔታ ውስጥ ካልገባን በስተቀር አንሰርዝም ፕሮግራማችንን እና ተነጋግረን ነው ስንወስን። ኢቭን አንዱን ቀን ሚስ ካደረግን ሌላ አዲሽናል ተጨማሪ ቀን ያችን ለማካካስ እናደርጋለን። እና ይሄ መግባባታችን ነው ያቆየን። በስራ መሀል ላይ ስለ ስራው እናወራለን። ብዙ መጨቃጨቆች ይኖራል፣ ግን ስለ ስራው ማማር ስለሆነ በቃ እዛው ጋር ነው የምንጨርሰው። አውርተን ጨርሰን ወደ ስራችን ነው የምንቀጥለው። እና እሱ ነው ያቆየው። እኔ መጨምረው ነገር እዚህ ላይ ብዙ ጊዜ አስታራቂያችን እሷ ናት። እኔና እይታዎች አንዳንድ አይጣጣሙም፣ እና እሷ መሀል ገብታ በጣም ጥበበኛ መሆኗን ታሳይናለች። ሌላ የምንጨምርልን ነገር ሶስታችንም የተለያየ ግሩፕ ላይ ያሳለፍናቸው ጊዜያቶች ስለነበሩ ብዙ ማነትነውመስ ወት እያዘመላችን እና የተለያየ አብሮ የመሳት ልምድር ነበረ እና ያለን ግን ጠቅሞናል ብዬ አስባለሁ። ሁላችሁም በተናጠል የተዋጣላችሁ ሙዚቀኞች እንደሆናቸው አውቃለሁ በተለያየ እንቅስቃሴዎች ውስጥ ተሳታፊዎች ናቸው። ስለግላችሁ እንቅስቃሴ በተወሰነ ደረጃ ለአድማጮችና ለተመልካቾቻችን አጋሩልን። በግል ያው በሙዚቃ ሕይወት ውስጥ ከፍሉት ጋር ያለኝ ሕይወት እንዳለ ሆኖ በዋናነት የራይ ቲያትር የሙዚቃ ኦርኬስትራ ውስጥ እንሰራለን። ዋና ስራችን ነው። ከዛ ውጭ በግል ፒያኖ ማስተምራለሁ። ፍላወር ቢዝነስ ውስጥ ማሆን የግል ቢዝነስ ይሰራለው እንደዚህ አይነት ነገሮችን ሰራል። ከዳርሴት ባንድ እና ከፖለቲካ ከዛ ባለፈ ማለት ነው ያው ከቫይሊን ጋር እንግዲህ ከአስር ዓመት በላይ ሆኖናል። በተለያዩ ባንዶችን ህፃናትና ወጣቶች ቲያትር ነበር የሚሰራው፣ በዛ ላይ ቫይሊ ነበር የሚጫወተው። አሁንም ብሔራዊ ቲያትር ነኝ በቫይሊን ውስጥ የሚጫወተው ከዛ ተማሪዎች አሉ። ተማሪዎች እንዲሁ በባይ እንደ በክፍያም፣ ያለ ክፍያም የሆነ ማለት ታለምታቸው ውስጣቸው እየፈለገ መክፈል የማይችሉ የተወሰኑ ተማሪዎች አሉ። እነሱን አንዳንድ ጊዜ የተወሰነ ጋይድ አደርጋቸዋለሁ። አሁን ደግሞ ዘመደዳሴ ባን አብረን እየሰራ በቅርብ ደግሞ ማስተር ሷን በቢዝነስ አድሚኒስትሬሽንም ይዛለች አለች። እሺ፣ ካርሎ ያንተስ? ይህ ከሙዚቃ ውጭ ዲጂታል ማርኬት አር ድረገጦችን ገነባለው፣ ሶሻል ሚዲያ ላይ ያሉ ነገሮችን ማኔጅ አደርጋለሁ ከሱ ደግሞ በተለየ የድምፅ ስልጠና አሰጣለሁ ለግለሰቦች እና ለድርጅቶች ድምፃቸውን እንዴት በተሻለ መንገድ ለመናገርም፣ ለመዝፈንም ለተለያዩ ተግባሮች እንዲጠቀሙ አሰለጥናለሁ ማለት ነው። ከመላየታችን በፊት በርካታ ወጣቶች ተሰጥቶ ኑሯቸው በጋራ አዲስ ቀለም ይዘው መምጣት የሚችሉበትን ሀሳብና ብልሃት አያውቁም። ብዙዎቹ አብረው እንዴት መስራት እንዳለባቸው፣ እንዴት ወደ ህዝብ መቅረብ እንዳለባቸው፣ የብዙዎቹን ጆሮ እና ትኩረት እንዴት እንደሚያገኙም ግራ ገብቷቸው በየስፍራው የሚገኙ ወጣቶች ይኖራሉ። ከእናንተ ልምድ ተነስታችሁ እንደዚህ ባለ ውድድር በሚበዛበት ኢንዱስትሪ ውስጥ የራሳቸውን ቀለም ማሳወቅ የሚችሉት እንዴት ነው? እንዴትስ ሊያሳኩት ይችላሉ በሚለው ዙሪያ ላይ የተወሰነ ነጥቦችን ብታጋሩ ደስ ይለኛል። ጠየቅ ነው አንድ መጠየቅ ነው። የመጠየቅ በጣም ችግር አለ። እኛ ግን ደፍረን ጠይቀን እንዲ ማድረግ ፈልጋለው እና እንዲያባትን ብትሰሩ ብለን አንጠይቅም። ብንጠይቅም ዲስካሬጅ የሚያደርግ ነው ያለው ላይክ እሺ ብሎ ቃል ገብቶ ቃሉን የማያከብር በጣም ብዙ ሰው ነው ያለው እና እሱ ነገር አንድ ሁለት ትጠይቃለህ ሶስት ትጠይቃለህ። ከዛ በኋላ ግን ይሰለችህን አስተዋል ግን ውስጥ መስራት ትፈልጋለን የምትፈልገው ደግሞ የሆነ ከሆነ መሳሪያ ጋር ትቀናጅ ትፈልጋለህና ያንን ሰው አንተ በፈለግከው መጠን ላታለኝ ትችላለህ። እና ጠይቆ ግን ይሄ ዲስክሬጅ ሆነ ወደኋላ የምትቀረው ነገር መሆን የለበትም። የማስተላልፈው በቃ ፑሽ አድርጌ የቻልከው ያህል ድረስ ተስፋ ሳትቆርጥ መሄድ። እሱ በጣም ትልቅ ችግር ነው። መጠየቅ፣ መግፋት፣ መግፋት እሱ ይላለ የሚጨምረው ነገር ያው ጥሩ ነገር ያነሳችው

አሁን ጊዜው ለቴክኖሎጂ ሶሻል ሚዲያ ምናምን ቅርብ ነው እና ያላቸውን ነገር በምንልኩ እንዳለባቸው መቼም ቅርብ ስለሆነ ይችላሉ። በግላቸው ቤታቸው ብዙ የሚሰሩ ከዛ ባለፈ ደፍሮ መውጣተኛ እንፈራለን። ብዙ ተፈጥሯችን ያ ሆነ ተቆጥጠንም ምናምን ስላደግን ትንሽ ኮሜንት ያስነብረናል። ተደብቀን ምናምን እንፈራለን ሙገሳ ካልሰጡን ወይ መውጣት አንፈልግም ምናምን ነገር አለ እና ያን ነገር በሰበርክ ቁጥር ሻይ የማድረጉ ነገር ይመጣል። ያስጠላል። አይ ቲንክ የአሁኑ የአሁን ጊዜ ወጣት ትልቁ ችግሩ ምንድን ነው? ሁሉም ነገር አሁን እንዲሆን ይፈልጋል። ዛሬ፣ አሁን፣ ቶሎ እና አንድ ነገርን መስራት ሲጀምር ዛሬውን ውጤት ካላየ ዛሬውኑ የሆነ ብር፣ የሆነ ነገር ካላመጣለት ትቶ ወደ ሌላ ነገር ያልፋል እና ዋናው መሰረታዊ ብዬ ማምነው የሆነ ነገርን አምነንበት እስከገባን ድረስ ቆይተንበት ፍሬ እስከሚያበቅል ጠብቀን ማየት አለብን ለወጣቱ እመክረውም እሱን ነው ላይ እኔም ወጣት ነኝ ገና ስለዚህ መቆየት አለብን የምናምንበት ነገር ካለ በደንብ ፈልገን አንዴ ካመንበት በኋላ ረግጠን መቋቋም አለብን የሚያስፈልገውን መስዋዕት የሚያስፈልገውን ፍጋት ፈግተን በኋላ ፍሬው ይመጣል። እጅግ በጣም አመሰግናለሁ። ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ ዳልሴት ስለተሰኘው ጣፋጭ ሙዚቃዎችን በመሳሪያ እያቀነባበረ ለአድማጮች ለተመልካቾች ስለሚያቀርበው የሙዚቃ ቡድናችሁ ስለ ህልማችሁና ስለ ጉዟችሁ ስላጋራችሁልኝ ለአድማጮችና ለተመልካቾች በእጅጉ አመሰግናለሁ። ከመለየታችን በፊት ማስቸገር ካልሆነብኝ ከሰራችኋቸው ሙዚቃዎች መካከል ለአድማጮችና ለተመልካቾች አንዱን ቀንጭባችሁ ብታስደምጡልኝ። ጽጌረዳን መርጠናል። Let's some Let's Let's Sakiri <laughs> da I can catch. But I'll see what she I'm not በመሰናዷችን እንደተዝናናችሁ ተስፋ እናደርጋለን። ኤደን ገረመው መርሃ ግብሩን በመምራት ብርሃን ኃይሉ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታለን። ቀናስጦልን